ዶክተር ወልዳ ረጋይ ውብነህ በኬን ዩኒቨርሲቲ የሂሳብ ሳይንስ ፕሮፌሰር፣ ቀደም ሲል ከፕሮፌሰር ባህሮ ካሳውን ጋር ነጠላ ተባራይ ንፍቅ ስነ ስሌት በሚል ርዕስ በቀይ ባህር አሳታሚ ድርጅት በኩል አንድ መጽሐፍ ለትመት አብቅተዋል። አሁን በቅርቡም የዛው ተያያዥ የሆነ ነጠላ ተባራይ ንፍቅ ስነ ስሌት መጽሐፍ የብዙ ጥያቄ መልሶች አዲስ መጽሐፎን በጎንደር ዩኒቨርሲቲ አማካይነት ለትመት አብቅተዋል። በመጽሐፎ በስነ ስሌት ወይም ካልኩለስ ላይ ለማተኮር የወደዱት ለምንድን ነው ከሂሳብ አለም ወጣ ብለው ላሉ ሰዎችስ ግንዛቤ ማስጨበጫ እንዲያግዝ ስነ ስሌት ወይም ካልኩለስ ምን እንደሆነ አክለው ሊነግሩን ይችላሉ ካልኩለስ ወይም ስነ ስሌት የማይገባበት የሳይንስ ሰፊ ቦታ የለም ጨረሻውም ደረጃ መድረክ ስለሆነ ይህ ስነ ስሌት ወይም ካልኩለስ በባዮሎጂ አለ፣ በኬሚስትሪም አለ፣ በፊዚክስም አለ፣ በማትማቲክስ የታወቀ ነው፣ በስታቲስቲክስ አለ። ይህም የሳይንስ ዘር እና በማትማቲክስ ዘር መድረክ ስለሆነ ያንን በደንብ አርግን መግለጽ አለብን። ምክንያቱም ይህ ከተገለጸ ሌሎቹም ሰዎች በየሰብጀክቱ እየሄዱ ይህንን ነገር ተጠቅመው የባዮሎጂ መጽሐፍ ሊጽፉ ይችላሉ። በኢንጂነሪንግ ሊጽፉ ይችላሉ። በፊዚክስ ሊጽፉ ይችላሉ እና ይሄ ቤዝ ስለሆነ ያንን ነገር ቤዙን ለመጽሐፍ መድረኩን በደንብ አድርገን ለመግለጽ ፍላጎት ስለነበረ ነው። ከዛ በፊት የስነ ስሌት በፊት ፕሪካልኩሎስ የሚባል ነገር አለ። ፍሪካልኩለሱ የስነ ስሌት ማዘጋጃ ሰብጀክት ነው። እሱንም ጨምረናል። ለምሳሌ የአስራ ሁለተኛ ክፍል ተማሪዎች ጎበዝ የሆኑ ይህንን መጽሐፍ ሁሉም ባይሆን ግማሹ ሊጠቀሙበት ይችላሉ። ይሄ ፕሪካልኩለስ የሚያዘጋጅ ነው። ስነስሌትን በደንብ አድርገን ለመረዳት ፕሪካልኩለስ ያስፈልጋል። የመጀመሪያው አራት አምስት ቻፕተሮች ያንን በደንብ አድርገው ይገልጻሉ። ከዛ በኋላ እንደ ለከት ለከት ሊሚት ነው እና ድናል ደሪቬቲቭ ንፋቄ ዲፍረንሺሽን ከዛ የኮንቲኒቲ የሰንሰልነት የቅጥለት እና አፕሊኬሽን ከፊዚክስ እና ከሌሎች ጋር የሚያገናኘው ነገር አድርገን መጽሐፍ ነው። አስራ ስድስት ቻፕተርስ አለው። የስነ ስሌት ካልኩለስ መጽሐፍ በጠቅላላ አንድ ሺህ ሰባት መቶ የሚሆኑ ጥያቄዎች አሉ። ሁለተኛው መጽሐፉ የጻፍኩት የአንድ ሺህ ሰባት መቶ ጥያቄዎች መልስ፣ ያንን ሁሉ በሙሉ ሰርቼ መልሱን አዘጋጅቼ ሌላ መጽሐፍ ሆኗል። ይህ መጽሐፍ ስቴፕ ባይ ስቴፕ የሚገለጽ ካስፈለገ መጽሐፉ ትልቅ መጽሐፍ ሊሆን ይችላል። በኦንላይንም ሊሰጥ ይችላል። ማብራሪያና ግራፍ ያለበት ከሆነ ትልቅ መጽሐፍ ይሆናል። ይህ ለተማሪዎቹ እንዲረዱበት ነው። ለአስተማሪዎቹም ይጠቅማል። ጥያቄም ለማውቃት ይጠቅማል። በጣም የእኔ አስተያየት ተማሪዎችና አስተማሪዎችን ለመርዳት ነው። በደንብ አድርገው እንዲገባቸው ይህንን ከተረዱ የኢንቴግሬሽን የሚቀጥለው መጽሐፍ በደንብ አድርገው ተዘጋጅተዋል ማለት ነው። ለዛ ብዬ ነው ይህንን በሚያዘጋጁበት ወቅት በአማርኛ ቋንቋ ለማዘጋጀት የወሰናችሁት ወይም እርሶም የወሰኑት ከምን አኳያ ነው? ሁለተኛስ ወደ አማርኛ ቋንቋ በተለይ እንግሊዝኛውን ሲመለስ በትርጉም ወይም ተስማሚ የሆኑ አቻ ፍቺዎች ከማግኘቱ አኳያስ የገጠማችሁ ተግዳሮቶች ነበሩ ወይስ? ከአማርኛ ቋንቋ ጉልበት አኳያ አቻ ፍቺ ለማግኘት ወይም ተስማሚ ፍቺዎችን ለማግኘት እምብዛም እውቅት አልገጠማቸውም ማለት ይቻላል አንዳንድ ጊዜ ያው ያስቸግራል ምክንያቱም የተረሱ ቃሎች ነበሩ በዚህ ዓመት የሚኖሩት ሰዎች በመጽሐፉ ላይ የተጻፉት ቃሎች ግራ ያጋባሉ ምክንያቱም የተረሱ ቃሎች ናቸው ከግዝም የተበደርነው አለ አርጎባም የተበደርነው አለ ከኦሮሞም የተደርነው ነገር አለ። የኢትዮጵያ ቋንቋ ነው ያለበት ግን መጨረሻ ስንጽፈው የስነ ስሌት ለካ የኛ ነው እንዲሉ ነው እንጂ ግልብጥ አይደለም። እንዲኮሩበት አማርኛው ራሱ ካልኩሎቱን የሚገል መሆኑ ብቻ ሳይሆን የኔ ነው እንዲሉት ነው የምንፈልገው። የፈረጅ ነገር አይደለም። ይሄ ከራሳችን ውስጥ የነበረ የኢትዮጵያ እውቀት ነው እንዲሉት ነው የምንፈልገው እንጂ የተገላበጠ ነገር አይደለም። ምክንያቱም በሂሳብ ነገር ኢትዮጵያ ሂሳብ አዲስ ነገር አይደለም። ድሮም የነበረ ነገር ነው። ያ ነገር እንዲያስታውሱት ነው። ከህዝብም አለ፣ ከአማርኛ ደግሞ በሀብታም ቋንቋ ነው እና ቀላል ነገር አይደለም ማለት ያስቸግራል። ምክንያቱም ያንን ቆፍረን አንዳንድ ጊዜ እንተኛልና በሌሉ ለካ እነቃለን። ለካ ለምሳሌ ሊሚት የሚለውን ለከት ለማለት ተኝተን ይመጣል ደርሶ ወደቀን ለከት ልክ ነው። የሊሚት ትክክለኛ ትርጉሙ ነው። ደግሞ ይሄ ከላም እርገትም ሆነ ምናምን ሆነ የተገኘ ቋንቋ ነው፣ እና እያንዳንዱ ሰው በተለይ የአማርኛ ቋንቋ የሚያውቅ ሰው ለከትን ሲያይ ይሄ መኛ ነው እንዲህ ነው የምንፈልገው እንጂ የፈረንች ጥበብ ነው እንዲሉት አንፈልግም። የእኛ የራሳችን እውቀት ነው ይሄ ከሆነማ የኛው ከሆነ በዚህ ተመርኩዘን ሌላ አንድስ ነገር ልናስብ እንችላለን እንዲሉ እንጂ የተገለበጠ ቋንቋ ነው ብለው እንደ የላራቸው እንዳንሆነ እንዲሆን አንፈልግም። እንዲኮሩበት፣ በቋንቋው እንዲመረኮዙ፣ ቋንቋው ሀብታም መሆኑን እንዲያውቁ፣ እንደዛ አድርገን ነው የጻፍነው። እነዚህ ሁለት መጽሐፎች በተጠቀሜታቸው ከፍ ያለ ነው የሚሆነው። እና እስካሁን በተለይም አገር ቤት ያሉ ተማሪዎች ይህንን መጽሐፍ ከመጠቀሙ አኳያ ዩኒቨርሲቲዎች ከማስተማሪያ መጽሐፍነት አኳያ ይጠቀሙበት ነው ያለው። በምን አይነት ጥቅም ላይ የዋለ ይገኛል። ለምሳሌ ባህር ዳር የሚገኝ ቦታ አለ። የቋንቋ ድርጅት ነው። አንድ ሶስት ሺህ ኮፒ የገዙት ድርጅት ነው። ችግሩ የመጽሐፍ በኢትዮጵያ ውስጥ ለመጀመሪያ ጊዜ ስለሆነ ለጎንደር ዩኒቨርሲቲ ፕሬዚደንት ሀሳብ ሳቀርብለት ሁለታችንም ተመልሰን ጎንደርም ዩኒቨርሲቲ ሆነ ወይም ባህር ዳርም ሆነ ሂደን አስተማሪዎችን ሰብስበን አስተማሪዎቹን ለማስተማር ፈልገን ዋናው ነገር አስተማሪዎቹ ከተማሩበት መጽሐፉንም ቀላል መሆኑን በደንብ አድርገን ታስረዳንበት እየተመላለስን፣ እኔም ዶክተር ባህሩም ጡረታ ልንወጣ ነው። እኔ በተለይ ልንወጣ ነው። በስድስት ወር ዘጠኝ ወር በኋላ ወጣለሁ። ተመልሰን ይህንን መጽሐፍ ለአስተማሪዎቹ ለማስተማር ፍላጎት አለን። በተለይ ነው ያለኝ የእኔ ፍላጎት እነዚህን አስተማሪዎች ሂጄ ለማስተማር ነው። የጥያቄዎችንም መልስ እዛው ስላለ ምናልባት አደራረጋቸውን ብጠየቅ ስቴፕ ባ ስቴፕ ለመግለጽ እፈልጋለሁ። እነሱ ሄደው ለመግለጽ የኔ ወኔ አለኝ፣ የቋንቋውም ወኔ አለኝ። ወኔ እንዲኖራቸውና በአማርኛው ኮርተው ይህን ስነ ስሌት የኢትዮጵያ እንጂ የፈረንጅ እንዳለመሆኑን ለመግለጽ ነው የምንፈልገው ምክንያቱም የተማሪዎች የሚማሩት ልጆች ይሄ የእኛ ነው ካሉ ለወደፊቱ አዲስ ጥበብ ሊፈጥሩበት ይችላሉ። እና የእኔ ፍላጎት አስተማሪዎች ሂጄ እያስተማርኩ የአምስት ወርም ሆነ ካስተምሬ በየአመቱ እንደዚሁ ለማስተማር እፈልጋለሁ። አሁን እንደሚያውቁት ኢትዮጵያ ውስጥ ባለው የቋንቋ ፖሊሲ አኳያ በዩኒቨርሲቲ ውስጥ በእንግሊዝኛ ብቻ ነው የሚሰጠው በሀገር ውስጥ ባሉ ቋንቋዎች በሌሎች ቋንቋዎችስ ይሄ መጽሐፍ ተተርጉሞ እንደዚሁ ጥቅም ላይ ሊውል ይችላል። ችግር የለም ማለቴ። በትግርኛም ሊገለበጥ ይችላል። በጣም ቀላል ነገር ነው። ለምሳሌ እዚህ ሳለው ብዙ የትግሬ ተወላጆች መጽሐፉን የገዙ በብዛት አሉ። ከኒውዮርክም እንደዚሁ ከኒውጀርሲም እንደዚሁ የገዙ ሞልተዋል። መጽሐፉ ለወደፊቱ በትግርኛም ሊለወጥ ይችላል፣ ኦሮሞኛም ሊለወጥ ይችላል፣ በየተለያየው ቋንቋ ሊገለበጥ ይችላል። ምናልባት እኔ ላልሆን ይችላለሁ፣ ግን ጥያቄ ካለ ማንም ምሁር፣ ሀገሪቱ ፍቃደኛ ከሆነች ይህ መጽሐፍ እንዲገለበጥ ችግር የለውም። ዋናው ነገር ስማችንና ላይሰንሱ የአሜሪካ አይኤስቢኤን ነበር ስላለው፣ ምናልባት የነ ሬፈረንስ ነበር አብሮ መሄድ አለበት እንጂ ችግር የለም። ሌላው አንዱ ኢትዮጵያ ውስጥ ለረጅም ጊዜ ክርክር የነበረው በተለይ ባለፈው የሂድሪ ወይም በደርግ ስርዓት ወቅት አስተዳደር ወቅት ትነሳ የነበረው በእንግሊዝኛ ዩኒቨርሲቲዎች ውስጥ ማስተማር ኢትዮጵያን ወደኋላ የመጎተት ነው። እንግሊዝኛ ራሱን የቻለ አንድ ሰብጀክት ወይም የትምህርት ዘርፍ ሆኖ መቀጠል ይችላል። ለአስተዋጽኦም አለው ከተለያዩ ከዓለም ጋር ከመገናኘትና ና ከመግባባት ጋራ ከዛ ባሻገር ግን እነ ቻይና፣ ጃፓን፣ ራሽያ፣ ኮሪያ የመሳሰሉት በራሳቸው ቋንቋ ተማሪዎቻቸውን አስተምሮ ነው ከፍ ያለ ደረጃ ስልጣኔ ላይ ደርሰዋል። የግድ እንግሊዝኛ ላይ ወይም በአግባቡ እውቀቱ የለንም ወይም ደግሞ ተማሪዎችንም ሆነ ራሳችንም አገሪቷንም መጉዳት ስለሆነ ወደ ዩኒቨርሲቲ ውስጥ በአማርኛ መሰጠት አለበት የሚል ጥረቶች ነበሩ። በርካታ የሆኑ ከቴክኖሎጂ ጋር አብረው የሚሄዱ ቋንቋዎችም እንዲተረጎሙ በቋንቋዎች አካዳሚ በኩል ጥረት ተደርጎ ነበር። አሁንስ ያንን አይነት የቋንቋ ፖሊሲ መጥቶ በእንግሊዝኛ ራሱን የቻለ አንድ የመማሪያ ዘርፍ ሆኖ ከዛ ባሻገር ወጥ በሆነ በአማርኛ ቋንቋ በዩኒቨርሲቲዎች ውስጥ ሌላም ቋንቋ ጉልበት ካለው አማርኛ ያክል ሰፊ ሀብት ከሆነ ሊማሩበት ይችላሉ። ካለው የኢትዮጵያ የጎሳ ፖለቲካ አኳያ ግን ቢያንስ በቀዳሚነት አማርኛ የበለጸገ ቋንቋ ስለሆነ እንደ መሞከሪያም ተደርጎ በመላው ዩኒቨርሲቲዎቹ ከእንግሊዝኛ ይልቅ በአማርኛ ትምህርቶች ቢሰጡ ለሀገሪቱ እድገት፣ ለተማሪዎቹም እና ለስተማ ተማሪዎቹም ጥራት ያለው ትምህርቶችን ከመስጠት አኳያ አስተዋጽኦ ይኖረዋል ብሎ ያስባሉ። በደንብ አድርጌ በደንብ አድርጌ ምክንያቱም አማርኛው የራሳቸው መሆኑን ማወቅ አለባቸው። ያስተሳሰባቸው ራሱ ቋንቋው መግለጫ ሳይሆን የስነ ስሌት ወይም በሳሌ የባዮሎጂ የኢትዮጵያ ሀብት ነው እንዲሉትም ምንፈልገው ሂሳብ የኢትዮጵያ ሀብት ነው እንዲሉ ነው የምንፈልገው። ስታቲስቲክስ የኢትዮጵያ ሀብት ነው እንዲሉ ነው የምንፈልገው። እውቀት በኢትዮጵያውያን ሕፃናት ለማሳደግ አስተማሪዎቹ በጣም ትልቅ የሆነ እርዳታ ያደርጉላቸዋል። አንደኛ የራሳቸው ቋንቋ ነው እንጂ የፈረንች ቋንቋ ነው ብሎ አስቡም። ይህ ትምህርት የኢትዮጵያ ሀብት እንጂ ከውጭ ሀገር የመጣ ነው እንዳይሉ ነው የምንፈልገው። የራሳችን ነው ይሄ። የራሳችን ከሆነማ እንደዚህ ብናደረገች ብሎ እንዲያስቡ አንጎላቸው እንዲሰራና ሌላ ጥበብ እንዲፈጥሩ ነው የምንፈልገው። ለምሳሌ አንተ የሳውት ኮሪያን መንግስት አኳኋን አይተሃል። የጣሊያንም ሀገር እንደዚያ ነው። በመጀመሪያ ደረጃ በኮሌጅም የሚማሩት በራሳቸው ቋንቋ ነው። የራሳቸው ቋንቋ ስለሆነ ጥያቄና ፍልስፍና አዲስ ነገር ይፈጥሩበታል። የውጭ ሀገር እስከሆነ ግን ይሄ የውጭ ሀገር የመጣ ቋንቋ ነው ብለው የራሳቸው እንዳልሆነ ብለው ነው የሚማሩት የግድ የግድ ድግሪ ለማግኘት እና ብዙም ጊዜ በውጭ ሀገር የተማረ ህፃናት። አዲስ ነገር አይፈጥሩም። አንጎላቸውም እንዲያስብ አይሆኑም። ለዛ ብለን ነው ይህንን የአማርኛ ቋንቋ ትምህርቱ በአማርኛ ቋንቋ፣ ባዮሎጂ በአማርኛ ቋንቋ፣ ኬሚስትሪ በአማርኛ ቋንቋ ከሆነ እያንዳንዱ ህፃናት ማሰብ መፈልሰብ አዲስ ነገር መፍጠር በራሳቸው ስለሆነ የራሳቸው ስለሆነ አንጎላቸው ብንምባርጎ ይሰራል ብል ያምናለሁ እና አዲስ ነገር ለመፍጠር አንጎላቸው እንዲያስብ ለማረግ የኔ ነው እንዲሉ ለማድረግ የራሳቸው ቋንቋ መሆን አለበት። ከዚህ በኋላ ቀጣዩ መጽሐፎ ምን ይሆናል? ወደፊቱስ፣ ኢትዮጵያ ውስጥ ካሉ ዩኒቨርስቲዎች ጋር ተባብሮ ለመስራትና የእናንተ መጽሐፍ በቴክስትቡክ ወይም በማስተማሪያ መጽሐፍነት አቅም ላይ እንዲውል በዩኒቨርሲቲ ደረጃ ምን አይነት ጥረቶችን ለማድረግ እሳቤ ላይ ነው ወይም ዝግጅት ላይ ነው ያላችሁት? የእኔ ፍላጎት ተቀባይነት ኖሮት የእኛ ስራ ከተግሯል ውሎ የሀገሪቱ የትምህርት እቅድ ንጹህ እንዲሆን እንዲደራጅ ከተስተካከለ ሀገሯን ይጠቅማል ብለው ካመኑ የእኛም ፍላጎት እንደዛ ነው። በተለይ የኔ ፍላጎት እንደዛ ነው። ከዛ ከቀጠለ የሚቀጥለው እኔ ያሰብኩት የስታቲስቲክስ ነገር ነው። ስታቲስቲክስም በአማርኛ ሊጻፍ ይችላል። እና የኔ አንጎል የሚያስበው ወደ ስታቲስቲክስ ነው። አሁን ይህ ከሆነ ለምሳሌ ይህንን ካዩ ብዙ አስተማሪዎች አሉ። ብዙ በባለጂ የሚያውቁ ነገሮች አሉ፣ በኬሚስትሪም እንደዚሁ በኢንጂነሪንግም እንደዚሁ የሚያውቁ አሉ። ይህን ከሆነ ሌሎች እንደዚሁ የእኛን ሰክሰስ ካዩ በጣም ይበዛሉ፣ ሀገሪቱም እየበለጸገች ትሄዳለች። ለምሳሌ አሁን እኛ አንድ ሁለት ዓመት ሶስት ዓመት ሆነ እዚህ መጽሐፉ ከወጣ ታትሞ ከወጣ ግን፣ የሀገሪቱ ፖለቲካ አስቸጋሪ ስለሆነ የእኛም ነገር መቼም እንግዲህ፣ የተቻለን መሆና እንሞክራለን፣ እንተባበራለን። አገሪቱ እንድትበለጽግ እንፈልጋለን። የትምህርት ጉዳይ ንጹህ እንዲሆንም እንፈልጋለን። ያንን ካስተካከሉ አገሪቱን ይረዳሉ። እና ለወደፊቱም የእኛን ሙከራ እያዩ ሲያዩ ለካም እንደዚህ ይሆናል፣ ሊሆን ይችላል ብለው የሚመጡ ከኛ በኋላ የሚነሱ ሊኖሩ ይችላሉ። እዚህ በኋላ ዩኒቨርሲቲ ፕሬዚደንቶች ተገናኝተው ወይ የሚኒስትሪ ኦፍ ኤጁኬሽን የትምህርት ባለስልጣኖች ይህንን ውሳኔ ካስቀመጡ እኛ ተመላልሰን ለማስተማር በተለይ እኔ ተመላልሼ ለማስተማር ፈቃደኛ ነኝ ብዬ ነማም ነው። ዶክተር ወልደ አረጋይ ውብነህ በኬን ዩኒቨርሲቲ የሂሳብ ሳይንስ ፕሮፌሰር ስለ ቃለምልልሱ ምልልሱ እናመሰግናለን። አመሰግናለሁ። እኔ ወንድ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more